ከረር ያሉ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ሁነቶችን በአስቂኝ ስራዎች ለማፍካት ከተንቀሳቀሱ ጸሐፊያን መካከል አንዱ አበበ ቶላ አበይ ቶክቸው ነው። ለአንባቢያን ባደረሳቸው ሶስት መጽሐፍቱ አበበ የኢትዮጵያንና የኢትዮጵያውያንን ክፍተቶች በስላቅ በመጸት አንዳንዴም በእውነት ለመሙላት ጥረዋል። ጥረቱ ከብዙሃን አድናቆትን ቢያስገኝለትም የዓመታት የስደት ኑሮ ምክንያትም ሆኗል። ዛሬ ምሽት ከአበበ ቶላ አበይ ቶክቸው ጋር ስለ ስላቃዊ ስራዎቹ፣ ስለ ስደት ህይወቱና ስለ ቅርብ ጊዜ የማህበራዊ ንቃት እንቅስቃሴው እንጨዋወታለን። አጫጭር ኪናዊ ዜናዎችና ጥዑም ሙዚቃዎችም ቆይታችንን ያደምቁታል። አበበ ቶላን በአድማጮቼ ስም በማመስገን የምሽቱን መዝናኛ ጀመርም። እኔም በጣም አመሰግናለሁ። እኛ ሀብታሙ የዚህ ዝግጅት አካል ስላደረከኝ በጣም ምስጋና የከፍ ያለ ነው። የቅርብ ጊዜ አድናቂዎችህ የሚያውቁ በማህበራዊ መገናኛዎች ላይ እንቅስቃሴ ባለህ የለውጥ አቀንቃኝነት ሚና ነው። ቆየት ያሉት ግን እንደኛ ያሉት ማለት ነው የምናውቅህ ኢትዮጵያ ውስጥ ይታተሙ በነበሩ ጋዜጦች ላይ ይወጡ በነበሩ ስላቃዊ ጽሑፎችህ ነው። ወደ ስላቃዊ ጽሑፎች የተሳብክበትን አጋጣሚና በሱም ለመቀጠል የወሰንክበትን ምክንያት እስቲ በቅድሚያ ባጭሩ አጫውት እንግዲህ እነዚህ የመጀመሪያው ሽሙጦች፣ ስላቆች፣ ምጸቶች እያልን የምንጽፋቸው ጽሁፎች የነበሩት በተለይ በጋዜጦች ላይ ነበር የሚወጡት። በዛን ወቅት አጋጣሚ ሆኖ የተለያዩ የህትመት ቢኖሩም ቅሉ አቶዎቹ እንደ በፊት አልነበሩም። የዘጠና ሰባት ቆፈን በኢትዮጵያ አቆጣጠር ማለት ነው። የዘጠና ሰባት ቆፈን ገና በደንብ ለቆ ባለቀቀበት ጊዜ ነበር እና በርካቶች በፍርሃት ካቶች ደግሞ በተስፋ መቁረጥ መጽሐፋቸውን ያቋረጡበት ጊዜ ነበር እና እኔ ያንን መጽሐፍ ጀመርኩኝ። ደግሞ ጊዜው ያስፈራ ነበረ። ጊዜው ስለሚያስፈራ ፈራ ተባ እየተባለ የሚጻፍበት ጊዜ ነበረ እና ያ ስለሆነ ወደ ሽሙጣዊ አጻጻፍ ለመቀየር ተገደናል ማለት ነው። የነበሩትን እውነታዎች የምንገልጸው በሽሙጥ፣ በስላቅ፣ በአግቦ እንዲህ በጎንዮሽ የሚገለጽበት ጊዜ ነበር እና ለዛ ይመስለኛል ያ አጻጻፍ ቀጥሎ እስከ ሶስት መጽሐፍ ድረስ ታትሟል። በነገራችን ላይ እና ወደዛ የሄደው በዛ ምክንያት ነው። አበይ እንግዲህ የታወቁ ጽሁፎች ተሰባስበው ቀደም ብለን እንደጠቀስከው በሶስት መጽሐፎች ታትመዋል። የአበይ ተኮቻዎች፣ ሽሙጦች፣ ስላቆችና ምጸቶች ይባላሉ ካልተሳሳትኩኝ። ለስራዎችህ ንሸጣ የሚሆኑ ጉዳዮችን ከየት ነው የምታገኘው? ይህንን ጉዳይማ መጽሐፍ አለብኝ። የሚያስቡልህ ቆስቋሽ ነገሮች የትኞቹ ናቸው? አብዛኛዎቹ የኑሮ ውድነት ላይ ያጠነጠኑ ነበሩ። በወቅቱ ምናልባትም ዘንድሮ ሲታይ ድንቄምት የኑሮ ውድነት የሚያስብሉ ይመስላሉ። በወቅቱ የነበረው ሁኔታ ግን በተለይ የኑሮ ውድነት ይሄ ፖለቲካዊ ቁጥጥሩ፣ አፈናው፣ አምባገነንነት ደረጃው እነዚህ ምናልባት ሶስት ነገሮች ብንላቸው የአስኬድ ይመስለኛል። ጽሁፎች ውስጥም በብዛት የሚታዩት እነሱ ናቸው እና በተለይ በተለይ ግን የኑሮ ውድነት በጣም በወቅቱ በርካቶች የተማረሩበት ነበረ። ሌላ የለውጥ ፈላጊነት ስሜትም ማህበረሰብ ውስጥ የሚንጸባረቀውን እየዞርኩኝ ሳይ አይ እችንማ በዚህ መንገድ ልግለጻት እያልኩኝ የሚገልጽባቸው ጊዜያቶች ነበሩ ምናልባት እዚሁ ላይ የአስተዳደር ብልሹነት እያልንም ልንጨምር እንችላለን። ጽሁፎች በወቅቱ የነበረውን መራር እውነት በሳቅ ለመመከት ያዋልካቸው ይመስለኛል። ይሁንና ለሳቅ የጻፍካቸው ስራዎች ለምሬት ወደሚዳረግ ህይወት ያበቁ ይመስለኛል። ስለ ስደት ህይወት እስኪ ጥቂት አውራን። እውነት ነው። እነዛ ወደ ሳቅ ቀረብ ያሉ ጽሁፎች በሚገርም ሁኔታ በዚህ ጸሐፊ ላይ ይጨከናል በሚያስብል ደረጃ በጣም ነገሮችን እያዋዛው ብገልጽም ነገሩ ግን ጠንከር ብሎ መንግስት ያንን ቢሆን አልወደደም ነበር የወቅቱ መንግስት እና፣ ለስደት ተዳርጌ ነበረ። ለስደት በተለይ የቆየውት ኬንያ ነበረ። ኬንያ በተለይ ኢስሊ የሚባል አካባቢ ናይሮቢ ውስጥ ማለት ነው ነበረ ቆይታ ያደረግኩት ወደ ዘጠኝ ወር አካባቢ ነው የቆየውት በኬንያ። መልካችን ጠቆርቆር ማለቱ በጣም የጠቀመ ይመስለኛል። ለምንድን ያልከኝ እንደሆነ ኬንያ ውስጥ በጣም አስቸጋሪ ነበረ። በተለይ ጠየም ጠየም ላላችሁት ለእናንተ አይነት ሰዎች ምናልባት ትንሽ አስቸጋሪ የሆነ ይመስለኛል። ፖሊስ በየእርምጃው መታወቂያ ይጠይቅና ከዛ ፔሳ ይላል። ፔሳ ደግሞ ገንዘብ ነው በኬንያ እና በጣም ኢትዮጵያውያን ብዙ መከራ የሚያዩበት ነው። እውነቱን ለመናገር መ መጠለያችንም ናት ኬንያ። ግን ደግሞ በዛው ልክ ደግሞ ብዙ ችግርን የሚያልፍበት ጊዜ ነበረ፣ የስደት ጊዜ። እኔ ግን እውነቱን ለመናገር በጣም ከባድ የሚባል ጊዜ አይደለም ያሳለፍኩት። ከዘጠኝ ወራት በኋላ ወደ እንግሊዝ ሄጃለሁኝ እና ደት ብዬ የሚይዘው የኬንያውን ኑሮዬን ነው። እና በዚህ ሁኔታ ነው ያለፈው፣ በጣም ከባድ የሚባል አይደለም። በርካታ ኢትዮጵያውያንም ደግሞ በተለያየ ሁኔታ ግዙኝ ነበረ በርታ ይዞ ይሉ የነበረ እዛም ሞኜ ደግሞ ጽፍ ነበረ። ኬንያም ሞኜ ፍትህ ጋዜጣ ላይ በወቅቱ በየሳምንቱ የሚታተም ጽሁፍ አሰናዳ ነበረ። ከዛ በተጨማሪ ደግሞ ብሎግ ከፍቼ ነበረ እና ምንም እንኳን በሚገርም ሁኔታ እነዛ ብሎጎች በወቅቱ በመንግስት ሲታፈኑ የነበረ ቢሆንም ኢትዮጵያ ውስጥ እንዳይደርሱ በተለይ አፈና ይደረግባቸው የነበረ ቢሆንም ወደ አስራ ስምንት ጊዜ ተደጋጋሚ ብሎጎችን ስከፍት ነበር። ስከፍት ስዘጋ ስከፍት ሲዘጉት፣ በእንደዚህ አይነት ሁኔታ ነበር የስደት ጊዜ ነው ያሳለፍኩት። ስደት ጉዳይ ከተነሳ አይቀር በአንድ ወቅት በማህበራዊ መገናኛ ገጽ በኩል ከኢትዮጵያ መውጣትህን የሚያስቆጭ ጉዳይ እንደሆነ ጽፈህ ነበረ። ምናልባት የጸሐፊነት ልቦናህና በስደት ዓለም ያገኘው ነገር ተጣርሰውብህ የመጣ ቆጭት ይሆን ምን ነበረ? እውነቱን ለመናገር ለእኛ አይነት ማህበራዊ ሂስ ላይ ለሚጽፍ ሰው፣ ፖለቲካዊ አስተያየቶች ላይ ለሚጽፍ ሰው ወይም ለሚተች እና ለሚናገር ሰው ከሀገር መውጣት በጣም የማይመከር ነገር ነው። ከሀገር ስንወጣ ሌላ መልክ፣ ሌላ ባህሪ፣ ሌላ አመለካከት፣ ከእውነታው በጣም የመራቅ ነገር ነው የሚመጣው እና ከባህር ወጣ ዓሳ የመሆን ነገር ይመጣል። ስለዚህ እውነቱን ለመናገር ቁጭት ቢያድርለበት ማንም ላይ አይገርምም። እኔ ሰዎችንም አሁንም ቢሆን ሰዎችን እንደዛ አልመክርም፣ ወደ ውጭ እንዲወጡ ጫናዎች ሲኖሩ በታሰርኩ ኖሮ ጠፋተኝነት ሁላ እስኪሰማኝ የደረስኩባቸው ጊዜያቶች ነበሩ። ምንም እንኳን በጣም በአስገዳጅ ሁኔታ የወጣው ወይም የተሰደድኩ ቢሆንም ከሂደት በኋላ ግን እንደው እዛው ኮኜ የሚከፈለውን ዋጋ በከፈልኩ ኖሮ ይሻላል የሚል ደረጃ ላይ ደርሼ ነበረ። እንዳልኩህ ይሄ አንደኛ ከእውነታው የመራቅ ነገር ከሀገር በተራቀ ቁጥር፣ ኪሎ ሜትሮቻችን በበዙ ቁጥር፣ ኬንያ ደግሞ የተሻለ ነበረ። ከኬንያ ደግሞ ሌላ ኪሎ ሜትር ጨምሬ እንግሊዝ ስገባ ከእውነታው የመራቅ ነገር እውነታዎቻችን፣ ወይም ደግሞ ስለ ሀገራችን የሚኖረን እይታ ማህበራዊ ሚዲያው ብቻ ሲሆን ነገሮች የተዛቡ እንዳይሆኑ ያሰጋይ ነበርና መሰደዴ ወይም ደግሞ ከሀገር መውጣቴ ትክክለኛ ውሳኔ አልነበረም ለካ የሚል ደረጃ ደርሽ የነበረ። እውነቱን ለመናገር በስደት ሕይወት ወቅት በኢሳት ቴሌቪዥን ላይ ዋዛና ቁም ነገር በሚል ርዕስ የሳታየር ስራዎችን ማቅረብ ጀምረህ ነበረ። ስላቅን በቴሌቪዥን ማቅረብ ያለው መልካም ነገርና ፈተነው ምን ይመስላል? አብዛኛውን ለቴሌቪዥን ሚዲያም አዲስ እንደ መሆኔ መጠን በወቅቱ የጽሁፍ አይነት ይዘት ያላቸው ነበሩ አብዛኞቹ ጽሁፎች። እነዛን ጽሁፎች መልክ እየሰጡ በቴሌቪዥን የማቅረብ ነገር ነበረ እና ስላቅን ወይም ደግሞ ሳታይርን ወደ ቴሌቪዥን መስኮት ማምጣት በተወሰነ ደረጃ ከባድ ነው። ምክንያቱም ቴሌቪዥን ከነቃሉም እንደሚገልጸው ቪዥዋል ማድረግ ማሳየት ይፈልጋል እና ማሳያው ደግሞ ማግኘቱ ከባድ ነው። በጽሑፍ ሲሆን ቀላል ነው። ስዕላዊ ገለጻ ማድረግ ይቀላል። በቴሌቪዥን ግን የሚታየውን ነገር ለማምጣት የሚደረገው ጥረት በጣም ብዙ ጉልበት የሚጠይቅ ነበር እና ዋዛና ቁም ነገር አስታውሳለሁኝ ከአስር እስከ አስራ አምስት ደቂቃ በየሳምንቱ የሚሰራ ዝግጅት ነበረ። በርካቶች ጥሩ የሚወዱት ዝግጅት እንደነበረ አስታውሳለሁ። ነገር ግን ቀላል አልነበረምና ፈታኝ ነው። እውነቱን ለመናገር በዛ ደረጃ በየሳምንቱ ያንን ዝግጅት ማቅረብ ቀላል የሚባል አልነበረም። ይሄንን ነገር ልብ ብለን ካየን በኋላ ነገሩ በእንዲሁ ከቀጠለ ወደፊት እንዲህ የሚል ማስታወቂያ እንሰማይ ይሆናል ብለን እንጠረጥራለን። የኮምፒውተር እውቀት አለው የፋይሎቹ እንደነትስ እንትን የሚጠብቁ በደንብ ያውቃሉ። እንግዲህ አስ እርሶ ይፈለጋሉ። ኢሜሉን ጥርቅም አድርገው በፓስዋርድ መዝጋት ይችሉበታል! ለዚህ የሚሆን ስልጠና አስወስደዋል! እርሶማ በጣም በጣም ያስፈልጉናል። አድራሻቸው የት ነው ብለው እንዳይጨነቁ፣ እርሶ ሳይመጡ እኛ ራሳችን ዛሬው ያሉበት ድረስ ከች እንላለን ድንገት ሳያስቡትም አሸባሪ የሚል ማዕረግን ሰጦና እስር ቤት እናስገባዎታለን። የብሔራዊ ደህንነትና መረጃ ከጸረ ሽብር ግብረ ኃይል ጋር በመተባበር በማዳመጥ ላይ ያላችሁት የጋቢና መዝናኛ መሰናዶ ነው፣ ከአሜሪካ ድምፅ። የዛሬ ምሽት እንግዳችን ሳቀን በሚያጎናጽፉ የጽሑፍ ሥራዎቹ የምናውቀው ማህበራዊ አንቂም ነው፣ አበበ ቶላ አቤ ቶኪቻው። ከአጫጭር ኪናዊ ዜናዎች በኋላ እንመለሳለን። አንድ የለንደን የቆዩ እቃዎች አጫራሽ ድርጅት ከኢትዮጵያ ተዘርፈው የተወሰዱ እቃዎችን ለመሸጥ ጀምሮት የነበረውን የጨረታ ሂደት በኢትዮጵያ ጥያቄ እንዳቆመ ተነግሯል። ዘጋርዲያን የተሰኘው የእንግሊዝ ጋዜጣ እንደዘገበው ለጨረታ ቀርበው የነበሩት አንድ ጥንታዊ መጽሐፍ ቅዱስና ሁለቱ ዋንጫዎች ናቸው። ቅርሶቹ በመቅደላ ጦርነት ማግስት የተዘረፉ እንደሆነ ተጠቅሰዋል። በእንግሊዝ የኢትዮጵያ ኤምባሲ በስባይ ለተሰኘው አጫራሽ ድርጅት ደብዳቤ ከጻፈ በኋላ ነው ጨረታው እንዲቋረጥ የተደረገው። ለሁለቱ ቅርሶች የቀረበው መነሻ ዋጋ 700 ፓውንድ ወይም

ከመላ ዓለም የተውጣጡ ባለባቸው የአካል ጉዳት ምክንያት ዕለታዊ ተግዳሮትን የሚጋፍጡ የኪነ ጥበብ ሰዎች አንድ አነቃቂ ሙዚቃ ከሰሞኑ ለቀዋል። ሙዚቃው ዩጋረቤ ይሰኛል። በ1990ዎቹ ታዋቂ የነበረ ሙዚቃ ሲሆን የተለያዩ እስነቶች ያሉባቸው 13 ሙዚቀኞች በድጋሚ አቀንቅነውታል። በማጀቢያ ምስሉ ላይ መስማት የተሳነው እንግሊዛዊ ዳንሰኛ ክሪስ ፎንሴካ እና በእግሮቹ ጊታር የሚጫወተው ብራዚላዊው ሙዚቀኛ ጆናታን ባስቶስን ጨምሮ ሌሎችም ተሳትፈዋል። ትሩ ከለር ለተሰኘው የንቃት ፌስቲቫል ማጀቢያም የተሰራ። የዩናይትድ ስቴትስ የሴቶች እግር ኳስ ቡድን አባላት ከወንዶች እኩል ክፍያ ይፈጸምላቸው ዘንድ የሚሟገቱበትን ሂደት የመዘገበ ፊልም ከሰሞኑ ይፋ ተደርጓል። ኤል ኤፍ ጂ የተሰኘው ፊልም በቀጣይ ሳምንት ጀምሮ ኤች ቢኦ በተሰኘው ማሳያ አውታር ላይ ይቀርባል። የቡድኑ አባላት የጾታ መድሎውን በመጥቀስ ከዚህ ቀደም ያቀረቧቸው አቤቱታዎች ተቀባይነት እንዳላገኙ ይታወሳል። ከሰሞኑ ወጣት ኢትዮጵያውያን የሙዚቃ ስራዎቻቸውን ለሕዝብ ማድረሳቸውን ቀጥለዋል። አንዱን በጥቂቱ አዳምጠን ወደ ጀመርነው ቆይታ እንመለሳለን። ሮፍናን ሰከላ ላይ ጨለማ ቢመስልብኝ ተስፋ ለመቁረጥ እንካ ትተምር ያለ አደራህም በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ በመደመጥ ላይ የሚገኝ መሰናዶም ነው። የዛሬ እንግዳችን አበበ ቶላ አቤ ቶኪቻው ነው። በሀገር ደረጃ አሳዛኝ ነገር ደርሶ በዚህ ሰሞን ውስጥ ምንም ነገር ባልጽፍ ይሻላል፣ ጸጥታ ነው የሚሻለኝ፣ የዋዛውን ነገር በተወው ይሻላል ያልክባቸው ቀናት ገጥመው ይሁን አዎ ብዙ ጊዜ ቁዘማ ውስጥ የሚያስገቡ ናቸው። እንግዲህ አንዱም ቅድም ካነሳ ወጋ የሚሄደው ይሄ ነው። በተለይ ደግሞ በርቀት ስትሆን እንደዚህ የሚያስብል ጊዜ አለ። ነገርየው ተካፋይ አለመሆን እና የሚደርሰው ችግርን በእኔ አገላለጽ በተለመደው ስላቃዊ በአግባዊ መንገድ ለመግለጽ ወይ እያጫዋወጡ ለመግለጽ የማይመቹ ብዙ ፈተናዎችን አሳልፈናል። በተለይ ደግሞ ውጭ ሀገር ሆነን በእንደዚህ አይነት ነገር መግለጽ በሰው ቁስል የሚባል አይነት እንዳይሆን በጣም ያስፈራኝ ነበረ። በፊት ሀገር ቤት ሆነን ወይም በሀገር ውስጥ ሆነን በምጽፍበት ጊዜ እራሴ የዛው አካል ስለሆንኩኝ የችግሩ አካል ስለሆንኩኝ እንደ ልቤ ብጽፍ ምንም አይመስለኝም ነበር። እንደ ልቤ በችግራችን ብቀልድ ምንም አይመስለኝም ነበር ነገር ግን በተለይ ውጭ ሀገር ከወጣው በኋላ የተለያዩ ጊዜ የሚያጋጥሙ በጣም ማቅ የሚያስለብሱ ሀዘኖች በሀገራችን ላይ ያጋጥመዋል። የዛን ጊዜ በሽሙጥና በስላቅ መልኩ አይደለም በማንኛውም መልኩ ቢሆን ለመጻፍ የሚከብዱ ችግሮች ያው እንዳሳለፍን ብዙዎች ያውቁታል። አዎ እኔም እንደዚህ አይነት ስሜት ተሰምቶኝ ብዙ ጊዜ ዝም ብዬ በቁዘማ ያሳለፍኳቸው ብዙ ጊዜያቶች ነበሩ። እነሱም ናቸው አይ እንደው እዛው ኮኜ ይሄንን መከራ ራሴም በተካፈልኩት ኖሮ ሲያስብሉኝ የነበሩት አንዱም እነሱ ናቸው። አብትሽ ስለ ቅርብ ጊዜ እንቅስቃሴዎች እንነጋገር። ከቅርብ ጊዜ ወዲህ አቤ ወደ ለውጥ አቀንቃኝነቱ የዞርክ ይመስለኛል። በተለያዩ ሀገራዊ ጉዳዮች ላይ የማህበራዊ መገናኛ ውይይቶችን ትመራለህ፣ አንዳንዴም ስትሟገት አይሃለሁ። የዋዛው ዘመን በይፋ ተዘግቶ ወደ ቁም ነገሩ መጣህ ማለት ነው ወይንስ ወደዚህ ምዕራፍ እንድትገባ ያደረገህ ልዩ ምክንያት ተፈጥሯል? በቅርቡ እንደው በቅርቡም አይደለም፣ እንዳልኩ አብትሽ፣ በተለይ ውጭ ሀገር ከወጣ በኋላ ዋዛና ቁም ነገርን ከዋዛና ቁም ነገር በኋላ እንዳልኩ ዋዛና ቁም ነገር ፈታኝነት እንዳለው ሆኖ፣ ከዛ ቀጥሎ የራሴን ዩቲዩብ ማቋቋም ችያለውኝ እና ሀቅና ሳቅ የሚባል ነበር ያቋቋምኩት። እንደውም በርካታ ወዳጆች ኧረ የታለ ሳቁ እያሉ ይጠይቁኝ ነበረ፣ ለረጅም ጊዜ። አሁንም ቢሆን በተወሰኑ ደረጃ ሙከራዎች ባደርግም ቅሉ ግን እንዳልከው መዘን የሚያደርገው ቁም ነገሩ፣ ሙግቱ፣ ክርክሩ ወደዛ የመሄድ ነገር መጥቷል። እንግዲህ ከየት መጣ እውነት በይፋ የዋዛው ነገር የሳቁ ነገር ተዘጋ ወይ የሚለው አይመስለኝም። እውነቱን ለመናገር እኔ አሁንም ቢሆን ነገሮችን እንደው ድርቅ ከማድረግ ይልቅ እያዋዙ ማቅረቡ አሁንም ይሻለኛል። ነገር ግን አንድ ትልቅ ነገር ምንድን ነው እንዳልኩ፣ ከሀገር ራቅ በተባለ ቁጥር የሚያጋጥም ችግር አንዱም ችግር ይሄ ነው። በጣም ነገሮችን ኮስተር ብሎ የማየት ነገር ይመጣልና እሱ የፈጠረው ተጽዕኖ ይመስለኛል። ምናልባት አሁን ላለፉት ሰላሳ ምናምን ቀናት ኢትዮጵያ ነው ያለሁት። አሁን አሁን በደንብ እያከማቸው ነው የሳቅ ስንቅ ለመሰነቅ እና ለማቅረብ ነገሮችንን ለማዋዛት አሁን ምናልባት ትንሽ አቅም ይኖራል ብዬ አስባለሁኝ። እዚህ ሲኮንና በርቀት ሲኮን በኢትዮጵያ ጉዳይ ላይ የሚጽፍ ሰው፣ በኢትዮጵያ ጉዳይ ላይ የሚናገር ሰው እውነቱን ለመናገር በተቻለው አቅም ወደ ኢትዮጵያ ቀረብ ቢል የተሻለ ነው። በሚፈልገው ለዛ በሚፈልገው ሁኔታ ነገሮችን ለመግለጽ ያስችለዋልና። ያ ቅድም ያልከው ተሟጋችነት ተከራካሪነትና ደረቅ የማለት ነገር የመጣው ረዘም ያለ ጊዜ ከሀገር መቆየት የሚያመጣው ጦስ ይመስለኛል። አሁን ግን እድሳት እያደረግኩኝ ነው ብዬ አስባለሁ። መልካም በይ። የቅርብ ዓመታት የኢትዮጵያ ሁኔታ ብዙ ሀሳብ ሰጪዎች ብስጩና የማይደማመጡ እያደረጋቸው ነው የሚል ሀሳብ ይሰማል። ጽንፍ በበረታበት አውድ ውስጥ ሚዛን ለመጠበቅ ምን ያክል ፈታኝ ነው? እንዴትስ እያስተናገድከው ነው? አንዳንዴ ሙግቶችን ስትመራ፣ ውይይቶችን ስትመራ፣ ይህና የማይታረቁ ሰዎችን ለማስታረቅ ወይንም ደግሞ በጣም ጽንፍና ጽንፍ ላይ የቆሙ ሰዎችን ወደ አንድ ለማምጣት ግብ ግብ ስትገጥመ ያህለው ምን ያህል ፈታኝ ነው? በጣም ፈታኝ ነው። እውነቱን ለመናገር እኔ ደጋ መጀመሪያ ሰሞን አንድ የምጠቅሰው እንትን ነበረ። እኔ የኦርቶዶክስ ክርስትና እምነት ተከታይ ነኝና በኦርቶዶክስ ክርስትና የአርሴማ ታሪክ ደስ ይለኛል። ቅድስት አርሴማ ያደረገችው ነገር ገድሏ ሲነገር በሰይጣንና በእግዚአብሔር መካከል እርቅ እንዲፈጠር ጸልያለች፣ ሰርታለች የሚል ገድል አይቻለሁኝ። እና ይደንቀኛል። እንደ እሱ ተሳክቶ ቢሆን ኖሮ ብዬ እላለሁኝ። እና አንዳንዴ የእሷን ሚና ለመጫወት እሞክራለሁ። እንዳልከው የማይታረቁ የሚመስሉ ነገሮችን ለማስታረቅ ሙከራ ማድረግ፣ ቢያንስ መሞከር ተገቢ ነው ብዬ አስባለሁኝ። በጣም ፈታኝ ነው፣ በጣም አስቸጋሪ ነው። ነገር ግን ያም ሆኖ ሁልጊዜም ቢሆን እነዚህ የማይታረቁ የሚመስሉ ሰዎች ወይም አካላት ለመታረቅ መሞከር ግን አለባቸው። ያንን መሞከር ያስፈልጋል። መሀል ላይ ሆኖ እሱም እኮ እውነት አለው አንተም እኮ እውነት አለ እያለ የሚሸመግል ሰው ያስፈልጋል። እርግጥ ነው አሁን ትልቁ ችግር እንደዚህ ስትሆን በጣም በርካታ ስሞች አብረው ይመጣሉ። አንተ አቋም የሌለህ ነህ የሚል ስም በጣም ኮመን፣ የተለመደ ስም ነው። ወላዋይ የሚለውም ስም በጣም የተለመደ ነው። ምክንያቱም አንተም ተው አንተም ተው የሚለውን ነገር ከያዝክና መሀል ላይ ቆሜ ለማስታረቅ ሞክራለሁ ማለት ፈተናው ብዙ ነው። አንደኛ የድሮ አባባል ትዝ ትል እንደሆነ ብትሽ መሀል ሰፋሪ በሁለት ጥይት ይመታል ይባላል። መሀል መስፈር ነው ግን ኃጢአቱ ወይስ ደግሞ ጥይት ወርዋሪዎቹ ናቸው ኃጢአተኞች የሚለው ነገር መመርመር ያለበት ይመስለኛል። እንደ እኔ ክለኛው ቦታ መሀል ነው ብዬ አስባለሁኝ። ለኢትዮጵያውያን እና ለኢትዮጵያ የሚበጃት መሐል ላይ ያለው አቋም ነው። ሁሉም ጋር እውነቶች አሉ። እያንዳንዱ ጽንፈኛ የምንለው ሰው ጽንፈኛ እያልን ባራቅነው ቁጥር ጠበኛነትን ነው የምናፈራው። በተቻለን አቅም በሰዎች መካከል መግባባት እንዲኖር እያንዳንዱ ሰው ጋር አይ የሆነች ነገር እውነት ትኖረዋለች ብሎ ማዳመጥ ጆሮ መስጠት ያስፈልጋል መሞገት፣ መከራከር ያስፈልጋል በሚል ስሜት ነው። በተለይ በእኔ ሚዲያ ላይ ሀቅና ሳቅ ሚዲያ ላይ ሙግቶችን፣ ክርክሮችን የተለያዩ ሀሳብ ያላቸውን ሰዎችም የማመጣው ለዛ ነው። አንዳንድ ሰዎች አታምጣብን እነዚህ አይነት ሰዎች እነሱ እዚህ በቃ ምን ያደርጋሉ፣ ሌላ ቦታ ይሂዱ የሚሉኝ ሰዎች አሉ። እኔ ግን ምለው ግድ የላችሁም፣ ሁላችንም እንምጣ፣ እንከራከር፣ እንከራከር፣ እንነጋገር ከዛ ውስጥ የሚጠቅም እውነት ጥቂትም ቢኖር ይኖራል እና ይሄ ነው የሚሻለው መንገድ እያልኩኝ ድርቅ ብያለሁ፣ በዛ መንገድ። ከአመታት የስደት ኑሮ በኋላ በቅርቡ ወደ ኢትዮጵያ ተመልሰሃል። ዳግም ኢትዮጵያን ስትረግጥ የነበረህን ስሜት ታገራን የአሁኗ ኢትዮጵያስ የሚያጽፍ ብዙ ነገር አቆየችህ ወይ? አዎ፣ ልክ አዲስ አበባ ስገባ አዲስ አበባን እንዴት አገኘሃት ሲሉኝ የመጀመሪያው ምላሼ በደንብ ዞር ዞር ብዬ ካየው በኋላ አዲስ አበባ ወፍራለች ያልኳቸው የነበረው እና እውነቱን ለመናገር አዎ፣ ብዙ ወደ ሀገር እንደመጣውኝ የሚያጽፍ ነገር ብዙ የሚያጽፍ ብዙ የሚጻፍ ነገር አቆይታለች። አዲስ አበባ ከእንደገና በጣም ብዙ የተለዩ ነገሮች አስር አመት ትንሽ ይመስላል በቁጥር ለካስ ብዙ ነው እና አጋጣሚ ሆኖ የሆኑ የሆኑ ነገሮች በጣም የተለየ ሁኔታ ላይ ነው ያሉት። ከእንደገና ደግሞ እኛ የነበርንበት ሁኔታ፣ ዛሬ ያለው ሁኔታ ሲታይ በጣም ብዙ ነገሮች የመቀያየር ነገር ይታያል እና እውነት ነው ብዙ የሚያጽፍ ነገር ቆይተናለች ማለት ይቻላል እና ምናልባት ዳግም በደንብ ለመጻፍ ኢንስፓየር የሚያደርግ ነገር አጋጥሞኛል ወይም ደግሞ አግኝቻለሁ ማለት ይቻላል። በጣም አመሰግናለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ እንደምታውቀው የእኛን መሰናዶ በርካታ ወጣቶች ያዳምጡታል። ኢትዮጵያ የወጣቶች ሀገር ናት። ተሻለች ሀገር እንድትሆን በወጣቶች ቢሞከሩ የምትላቸው መላዎች ምንድን ናቸው? እኔ ደጋግሜ የምለው ነገር ወጣቶች መደማመጥ ላይ በጣም ትኩረት አድርገው ሊያስቡበት የሚገባ ነገር ነው ብዬ አስባለሁኝ። ተቃራኒ ሀሳቦችን ለመስማት ተነሳሽነት ሊኖራቸው ይገባል። ሰዎችን ሌብል እያደረጉ ወይም ስም እየሰጡ ከማራቅ ይልቅ ምን አለው ምን ብሏል እያሉ ነገሮችን መመርመር፣ ሰዎችን እያገኙ መሞገት፣ መከራከር ይሄ የመጪዋ ኢትዮጵያ ተስፋ የሆነ ሀሳብ ነው ብዬ አስባለሁኝ። ማንም ሰው የፈለገ ተቃራኒ ሀሳብ ቢኖረው ለማዳመጥ ተነሳሽነት ሊኖረን ይገባል። እኛም ብንሆን ደግሞ የፈለገ ሀሳብ ቢኖረን ለመግለጽ ተነሳሽነት ሊኖረን ይገባል። ከዛ በተረፈ ያለው የጉልበተኝነት መንገድ፣ የጠበኝነት መንገድ፣ የስመለጠፍ መንገድ ለኢትዮጵያም፣ ለትውልድም ለማንም አይጠቅምም እና ከዛ እንውጣ የሚለውን ምክር ቢተላለፍልኝ ደስ ይለኛል። ሀብታሙ ደራሲ፣ ጦማሪ፣ የለውጥ አቀንቃኝ አበበቶላ አበይቶክቸው ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ፣ ቀሪ ዘመንህም በስኬት እንዲታጀብ እመኝላለሁ። ሀብታሙ እኔም በጣም ነው የማመሰግነው ቪኦኤ ጋፒና እንደውም አጠቃላይ የዝግጅት ክፍሉንና አንተንም ሁላችሁንም በጣም በጣም ነው ማመሰግነው። እግዚአብሔር ያክብረልኝ ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ኤልያስ አስማረ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።